ለጥያቄው መልስ ለጥያቄው መልስ ዝግጅታችን የአማራ ክልል የጸጥታና አስተዳደር ምክትል ኃላፊ ኮሎኔል አለበላ ማረን እና የኦሮሚያ አቻቸውን ኮሎኔል አበበ እገረሱን ጋብዟል። በኢትዮጵያ ሰላምና ጸጥታ ጉዳዮች ላይ ከአድማጮች ለቀረቡ ጥያቄዎች መልስ ሰጥተዋል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። ኮሎኔል አለበል አማረ የአማራ ክልል ጸጥታና ደህንነት ምክትል ኃላፊ ኮሎኔል አበበ ገረሱ የኦሮሚያ ክልል ጸጥታና ደህንነት ምክትል ኃላፊ የአድማጮቻችንን ጥያቄዎች ለመመለስ በፈቃደኝነት ስለተገኛችሁ ከልብ አመሰግናለሁ እሺ፣ እኛም እናመሰግናለን። ወደ አድማጭ ጥያቄ ከመግባቴ በፊት ጥሩ መንደርደሪያ እንዲሆናችሁ፣ ከቅርብ ጊዜ ወዲህ እንግዲህ የኢትዮጵያ ሰላምና መረጋጋት ሕዝቧ ላይ ከፍተኛ ስጋት እንደጋረጠ ብዙዎች ይናገራሉ። በሀገር ዙሪያ ከሚካሄዱ ግጭቶች በመነሳት እንዲያውም አንድ ጸሐፊ ፌልድ ስቴት ወይንም እንደ ሀገር እየጨነገፈች እየሄደች ነው የሚል ጽሁፍ አስፍረዋል። እና እናንተ አገር ውስጥ ናችሁ፣ ሁኔታውን ትከታተላላችሁ። እስቲ የየራሳችሁን ግምገማ በቅድሚያ ስጡኝ። ኮሎኔል አለበልን ላስቀድም። እሺ፣ አመሰግናለሁ ትዝታ። እንዳልሽው እንደዚህ አይነት ሀሳቦች ያው በተወሰኑ ሰዎች ሲራመድ እኔ የምሰማለው። ዋናው ነገር ያው እኛም እዚህ ለውጡ ከመጣ በኋላ አገር ውስጥ ገብተን በቀጥታ በስራው ላይ እየሳተፍ ነው ያለ ነው። እንግዲህ ለውጥ ሲመጣ ያ ብዙ ነገሮችን ይዞ እንደሚመጣ እናውቃለን እና ከዛ ጋር የተያዙ ነገሮች መሆናቸውን ነው የምንረዳው። ለውጥ ደግሞ በአንድ ጊዜ የሚሆን ነገር አይደለም። የተወሰነ የሚወስደው ፕሮሰስ አለ እና በዛ ፕሮሰስ ሆነን የሚያጋጥሙን የለውጥ ችግሮች መሆናቸውን ነው እኔ የማስበው። በተለይ ደግሞ ከጸጥታ አንጻር አንዳንድ ነገሮች አሉ። የታፍኖ የነበረ ሕዝብ ታፍኖ የነበረ ማህበረሰብ እንዲህ አይነት ለውጥ በሚያገኝበት ጊዜ በጣም ብዙ የተከመሩ ግን የታፈኑና የታሸጉ ነገሮች ስለነበሩ በእንደዚህ አይነት ነገሮች የሚመነጩ መጋጨትና የተወሰነ ቅሬታ ውስጥ የመግባት ነገሮች እዛም እዛም ይታያሉ እና የነዚህን ቅሬታዎች ለመፍታት ደግሞ ያው መንግስት ከፌዴራል ጀምሮ እስከ ታች ድረስ የሚከተላቸው አቅጣጫዎች በወሳኝ መንገድ በኃይል የመጨፍለቅና በኃይል መቆጣጠር ሳይሆን ህዝቡን በማሳመን እና ህዝቡን በማሳተፍ የሚመለከታቸው አካላትንም በማወያየት ላይ በጣም ዴሞክራቲክ በሆነ መንገድ ችግሩን የመፍታት አቅጣጫ ነው እየተከተለ ያለው። በዚህ መልኩ እየሄደም ያው ውጤታማ እየሆኑ ያሉት አንዳንዶች በጣም የሚያሰነግጡ ካሉ ደግሞ የኃይል እርምጃን በመጠቀም የህብረተሰቡን ሰላም ለማረጋገጥ ሲባል እና የተገኘውንም ለውጥ ይበልጥ ለማጠናከር ሲባል አስፈላጊ የሆኑ የኃይል እርምጃዎችንም በመውሰድ ጭምር ሰላምና ጸጥታን ያው ለማረጋገጥ ከፍተኛ ስራ እየተሰራ ነው ያለው እና የወድ ማለት የፌልድ ስቴት የሚባለው አስተሳሰብ ትክክል አይመስለኝም ከኛ ሀገር አንጻር። ምክንያቱም በጣም ጠንካራ የሆነ የጸጥታ ተቋም አለ እስካሁን ድረስ ያው የሀገር መከላከያ ሰራዊታችን፣ የጸጥታ ተቋማችን፣ ክልላዊ የጸጥታ ኃይሎቻችንም ቢሆን አጠቃላይ ያለውን ሁኔታ በሀይልም ጭምር ለመቆጣጠር ከአቅማቸው በላይ አይደለም። ህዝቡም የሚኮራባቸው ስለሆነ ይህ ሀይል እያለ እንዲህ አይነት ነገር ይመጣል ብያላምን በአንድ በኩል። በሌላ በኩል ደግሞ ህዝቡ በራሱ ኢትዮጵያዊነትን፣ አንድነቱን፣ አብሮነቱን የሚያምን ህዝብ ነው። ምንም እንኳን የተለያየ ብሔር ብሔረሰብ በዚች ሀገር ውስጥ የሚኖር ቢሆንም ነገር ግን በሀገራዊ ጉዳዩ ላይ በማንነቱና በራሱ ጉዳይ ላይ የሚደራደር እና ይሄንን ዝም ብሎ ለማንም አሳልፈው የሚሰጥም ህዝብ አይደለም። እርግጥ በመካከል የተለያዩ ቡድኖች አሉ፣ እየራሳቸው ፍላጎት ያላቸው ቡድኖች እነዚህ ቡድኖች ያው ፍላጎታቸውን በኃይልም በምንም በመሳሰለው ነገር ለማንጸባረቅና ለማስፈጸም የሚፈልጉ እና ይንቀሳቀሱ ይሆናል። ግን ይሄ የሚሳካላቸው ስላልሆነ በተለይ ደግሞ ከጸጥታ ተቋማት ጥንካሬ እና ከህዝቡ ፍላጎትና ብርታት አንጻር ሲታይ የሚባለው ነገር ሁሉ ይሆናል ማለት አይደለም። ከኛ ሀገር አንጻር በጣም ነው የማመሰገነው። ኮሎኔል አለበል እንደው ኮሎኔል አበበ ገረሱ አሁን ቀደም ብሎ ኮሎኔል አለበል ያሉትን ሰምተዋል። ይሄ ትችትና ስሞታ የሚሰማው ኢትዮጵያ የጨነገፈች ሀገር ልትሆን ነው የሚለው መሰረት ያደረገው ከመቼውም ጊዜ የበለጠ እስከ ሶስት ሚሊዮን ህዝብ እርስ በርስ ተጋጭቶ ከቀየው ተፈናቅሏል። በሌላ በኩል ደግሞ መንግስት ላይ የሚቀርበው ትችት ምንድን ነው? ቀድሞ የነበረውን የማሰር የመግረፍ ሰቆቃ የመፈጸም ነገር የመ ናፈቅ ነገር ሳይሆን እርምጃ ሲወሰድ ሰዎችን የሚያፈናቅሉ መሳሪያ ይዘው የሚንቀሳቀሱት ላይ እርምጃ ሲወስድ መንግስት አናይም። ጠቅላይ ሚኒስትሩም ቢሆን ኃይለ ቃል ተጠቅመው ሲያወግዙ አንሰማም የሚል ነው። ይሄ ነው የህዝቡ ስጋት። ኮለኔል አበበ ገረሱ እኔ አሁን በማስበው ኢትዮጵያ ከውድቀት ሀገር እና በማገገም ላይ ያለች ሀገር ናት ብዬ ነው የሚያስበው። ምክንያቱም ግጭቶች፣ መፈናቀል በዚህ በሀያ ሰባት አመት ከኢትዮጵያችን በኢትዮጵያችን ታሪክ ቆሞ አያቅም። እንግዲህ የአሁኑ ለውጥ ከውስጥ ነው የመጣው። ይሄ ያለምንም ደም መፋሰስ ነው። ለውጥ ሲመጣ መፈ ለብዙሀን ሲመጣ ለጥቂቶቹ ደግሞ አደጋ ነው። እሱ ላይ የመጣ ነው ያም መቃወም ነበረባቸውና ተቃውሞ አሁንም አንዳንድ ቦታ ላይ ግጭት እያስተናገን ነዋለ ነው። መፈናቀል አለ፣ መገዳደል አለ። ያም ቢሆን ከነበረው ካሳለፍነው ኢትዮጵያ ታሪክ ውስጥ ለውጥ ሲባል ከነበረው የአሁኑ ምንም አይነት ብዙ ወደማፋሰስን ያላስከተለ ግን ለውጡ አገሪቷን ከጥፋትና ከውድቀት ከመበታተን ያዳነ ለውጥ ስለሆነ እኔ አገሪቷ እየጠፋች ሳይሆን እያገገመች እና ከጥፋት አፋፍ ላይ ተመልሳ የዳነች ህዝቦቿ ጥሩ አየር እየተነፈሱ ምንም እንኳን ለውጡን የማይቀበሉ እኔ ካላስተዳደር እቺ ሀገር መኖር የለባትም ብሎ ሁሌ የራሳቸውን ሳይተኙ የሚያልሙ አራት ኪሎ ስለሆነ ራሳቸው የግዛትን ሁኔታ የሚያስቡ ስለሆነ እኔ ካልገዛው እቺ ሀገር ልትኖር አችልም ብሎ የሚቃዡ የሚያልሙ ሳይተኙ የሚቃዡ ቅዠታቸውን በዚህ ህዝብ ላይ ለመጫን ስለሚፈልጉ አልፎ አልፎ ግጭቶች እየለከሱ ህዝብን ከህዝብ እያጋጩ ነው እና ያም ቢሆን አሁን ካለ ነው ከነበረች ሀገር ከነበረች ከኢኮኖሚ ከማህበራዊ ቀውስ ኮማንድ ፖስ ስትተዳድር ነበር። ከአቅም ውጪ ወጥቶ ከቁጥጥር ውጪ ወጥቶ ወደ ወታደራዊ አገዛዝ ስር የገባች ሀገር ነበረች። ስለዚህ አሁን እንደውም እነ ዶክተር አብይ ወደ ስልጣን ከመጡ ያም ኮማንድ ፖስቱን ተነስቶ ከውድቀት አፋፍ እየተመለሰች አገኚ ትወድቃለች የሚል በምንም ባምር አላስብም። የነ ዶክተር አብይ አይለቃል መናገርና እርምጃ አለመውሰድም ዲሞክራሲ እንግዲህ ዝም ብሎ ከዚህ በፊት ሰው ሲናገር እየተቆረጠ እየተገደለ እየታሰረ በሀይል ሲገዛ እንደነበር የዲሞክራሲ ኤክሰርሳይስ የለንም። እንደዛ ደግሞ አንድ ሀገር ዲሞክራሲን ኤክሰርሳይዝ አድርጎ ወደ ዲሞክራሲያዊ ተቋማት መሸጋገር የምንችለው በዚህ በማእሰር በመግደል የሚመጣ ስላልሆነ ይህን ዶክተር አብይ አካሄድ እኔ ትክክለኛ አካሄድ ነው ብዬ ነው የማስበው። አመሰግናለሁ ኮሎኔል አበበ ገረሱ። ወደ አድማጭ ጥያቄ እንሄዳለን። በኢሜይል ጥያቄ ያደረሱን ወይዘሮ ስምረት ቀናአ በቅርቡ በሰሜን ሸዋና በወሎ አንዳንድ አካባቢዎች ለደረሰ ግጭ ምልክት የፌደራል ጦር ኃላፊዎችና የአማራ ክልል የጸጥታና ደህንነት ኃላፊዎች የተለያየ ምክንያት እየሰጡ ነበረ። የመከላከያ ሚኒስቴር ምክትል ኤታ ማዦር ሹም የጽሕፈት ቤት ኃላፊ የሆኑት ኮሎኔል ተስፋዬ አያሌው ጥቃቱን ያደረሱት ሚሊሻዎች ናቸው ሲሉ የአማራ ክልል ባለስልጣናት ደግሞ ኦነጎች ናቸው ይላሉ እና በሀገር ውስጥ ያለመናበብ ወይ መካካድ አለ ወይም ደግሞ አንዱ ሌላውን ያለማወቅ ስላለ ስጋቴ ጭራሽ ጨምሯል ነው የሚሉት ወይዘሮ ስምረት ለኮሎኔል አለበል አጠር አድርገው ይመልሱልኝ ያው እንግዲህ እኔ ያለሁት እዛው ግጭቱ ያለበት ቦታ ከሚሴ ወይም የኦሮሚያ ብሔረሰብ ዞን ውስጥ ነው ችግሩን ከተቀሰቀሰበት ጊዜ ጀምሮ እስካሁን እዛ ነው ያለሁት። እዛ እኔ ብቻ ሳልሆን አጠቃላይ የፌዴራልና የክልል የጸጥታ ተቋማትም በጋራ እየሰራን ያለ ነው። መከላከያም፣ ፌዴራል ፖሊስ፣ የክልል ልዩ ኃይልና የክልል የመደበኛ ፖሊስ አባላትን ጭምር በጋራ እየሰራን ነው። በጋራ ሁኔታውን እየገመገምን ነው። አሁን ባለበት ሁኔታ ሁሉም የነበረው ግጭት ቆሟል። በቁጥር ስር ገብቷል። አሁን ላይ እየሰራ ነው ያለ ነው ስራ አንደኛ የበለጠ ስጋትን ማስወገድና ህብረተሰቡ ተማምኖ ወደ የመደበኛ ስራው እንዲገባ ማድረግ ነው። ሁለተኛ ደግሞ በዚህ ጉዳይ ላይ የተሳተፉ ወንጀለኞችን የማጣራትና ለህግ የመራራቱን ችለን እየሰራን ነው ያለ ነው። ሶስተኛ ህዝቡን ደግሞ በተለይ ግጭት አካባቢ የነበረውን ማህበረሰብ መልሰን የማስማማትና የማነጋገር እና ህዝቡ ራሱ የችግሩ መፍትሄ አካል እንዲሆን የመሳሰሉትን ስራዎች እየሰራና ነው ሁለቱንም ሁሉንም ቦታዎች እየዞርኩ እያየው ነው እና አሁን ባለው ተጨባጭ ሁኔታ ገና ምርመራ ላይ ስላለን ማጣራት ላይ ስላለን እከሌ ነው እከሌ ነው ለማለት የሚያስችል እንትን ላይ አልተደረሰም ነገር ግን የነበረው ግጭትና የውጊያ ሁኔታ በተለይ በአንደኛው ሳይድ በኩል ጠንከር ያለ የተደራጀ የሰለጠነ እና የታጠቀ በደንብ ኦርጋናይዝ የሆነ ኮማንድ የሚደረግ አይነት የሚመስል እንቅስቃሴና ግጭት ነው የነበረው አንድ ኃይል ሌላ ኃይል ከጀርባ እንዳለ በግጭቱ ይሄንን እዚህ ያለን ሰዎች ሙያውም ስላለን ጭምር ተነጋግረናል። በዚህ በልኩ በመልኩ አጠቃላይ መግባባት አለ። ይህ ኃይል ማን ነው የሚለው ነገር የበለጠ ተጣርቶ ነገ ከነገ በኋላ ግልጽ ይሆናል ማለት ነው እና ሁኔታው በዚህ ሁኔታ ነው። በዚህ ይሄን ነው የሚመስለው። መምህር ማስረሻ ገብርኤል ከደብረ ሲናን የሚደው ነው። ለኮሎኔል አለብን አንድ ጥያቄ ያቅርባል ነው ያቅርቡ። እሱ በቅርቡ እንግዲህ በአማራ ክልል ፈረንሻ የተለያዩ አካባቢዎች ግጭት ተከስቷል። የሰውነት እየተቀጠሰ ነው። እነሱ ህፃናት፣ ሽማግሌ፣ ሴቶች እየተሰቃዩ ነው። እና ይሄን ለውጡን ከማስቀጠል አንጻር እንቅፋት ሊሆን አይችልም ወይ? አንድ ሁለተኛ ደግሞ ቀደም ተብሎ በደህንነት ኃይሎች ይሄን ግጭት ከመፈጠሩ በፊት ህዝቡ ግጭት እንዳለ ይወዳል ይወራል፣ የተለያዩ ኃይሎች ስልጠና ይሰጣቸዋል። ቀድሞ ደርሶ ይሄን ነገር ማስቆም አይቻልም ነበር ወይ የሚል ጥያቄ ነው ያለኝ። አቶ ማስረሻ አመሰግናለሁ ስለተሳትፎ። በርካታ ጥያቄዎቻችን ኮሎኔል አለበል በፌስቡክ ጥያቄዎቻቸውን ያደረሱን ወደ ኋላ ላይ ስማቸውን እዘረዝራለሁ እንዴት ነው መንግስት ባለበት ሀገር ቀድሞ እንዴት ማወቅ አልተቻለም የሚል ጥያቄ አንስተዋል ልክ እንደ አቶ ማስረሻ እሺ እንግዲህ ያው እዚህ አካባቢ ያለው ችግር ትንሽ የቆየ ነው ይህን የቆየ ችግር አሁን በተከሰተው መጠን እና ፍጥነት ይሆናል ብሎ የጠበቀ ብዙም ሰው የለም። አጠቃላይ ዞኑ ላይ ትንሽ የተወሰነ ከዚህ ከሃይማኖትም ጋር የተያያዘ ሁለተኛ ደግሞ ከፖለቲካ ሀይሎች ጋር በተያያዘ የተወሰነ የመወጣጠር ነገር የመሳሳብ ነገር እንዳሉ ሪፖርቶች እና ፍንጮች አሉ። ያው አቅደን እሱን ለመስራት እና ለማርገብ እየተንቀሳቀስን ባለንበት ሁኔታ ነው። ቀድሞ አሁን የተከሰተው ችግር የመጣው እንዲያውም እኔ በአጋጣሚ እንደአይነቱን ነገር ለመስታት ባለፈው ሳምንት ዓርብ ወደዚህ እየተንቀሳቀስኩ ባለሁበት ሁኔታ ነው። ይሄ ይሄ ችግር ቀድሞ የተከሰተው ልክ እኔ ስገባ ነው። ችግር የተከሰተው አመጣጤ የተለያዩ አካባቢዎች ላይ ቅድም ያልኳቸው ነገሮች ይታዩ ስለነበረ እንደ ምልክት እነዚህን የበለጠ በማጥናት ውሳኔ ለሚሰጥ አካል ዝርዝር የመፍትሄ አቅጣጫ ለመስጠትና ወደ እርምጃ ለመግባት ነው የነበረው ና ግን ቀድሞ ፈጥኖ ሁኔታዎች ተከስተዋል። ይሄን ሁኔታ ደግሞ እኛ እንደ ክልል ብቻ ሳይሆን ዞሩም ወረዳውም ራሱ ችግር የተፈጠረበት አካባቢ ራሱ ማህበረሰብ አጠቃላይ ዝም ብሎ ግንዛቤ ቢኖረውም ግን በዚህ ጊዜ በዚህ ፍጥነት ይከሰታል የሚል እምነት አልነበረውም። ያው ዙረን አወያይተናል። ህብረተሰቡን ስናወያይ አለመግባት እንዳለ እናውቃለን። ግን በሽምግልናና በንግግር በስምምነት ይፈታል የሚል እምነት ነው እንጂ የነበረን እንደዚህ ሳናስበው ይሄ ችግር ይፈጠራል ብለን አናስብም ነበር በሚል ነው ህዝቡ ራሱ ሀሳቡን እየገለጸልን ያለ ስለዚህ ያለ መግባባት የተወሰኑ ነገሮች እንደ ችግር መኖራቸው ብናቅም ግን ከፍጥነቱና ከተከሰተው አንጻር በዚህ ሁኔታ አላየነውም ነበር ዞሮ ዞሮ ይሄ ከታች እስከ ላይ ያለ አመራር የመዘገትም ችግር መኖሩን በዚህ መልኩ መቀበል እና ማሰብ የሚቻልበት እድል እንዳለ ይሰማኛል። ይህ አሁን የተፈጠረው ነገር ለአጠቃላይ ለውጡ እንቅፋት አይሆንም ወይ የሚለው እንዲህ አይነት ግጭቶች ቅድም እንዳልኩት ከራሱ ከለውጥ ጋር ተያይዞ የመጡ ናቸው። ሁለተኛ ደግሞ ለውጡን የማይፈልጉና ለውጡ እንዲደናቀፍ የሚሰሩ ኃይሎች አሉ። የተደራጁ ኃይሎች የተበተኑ በነበረው ስርዓት ላይ ተጠቃሚ የነበሩ ሀገሪቱን በበላይነት ተቆጣጥረው ሀብቷንም ይዘርፉ የነበሩ አሁን ግን ከዛ አይነት አቅማቸው ገለል ስለተደረጉ መልሰው ወደ ነበሩበት ቦታ ለመቀመጥ እና ለመመለስ ሲሉ እንዲህ አይነት የህዝብ ለህዝብ ግጭትና ትርምስ በመፍጠር ንግዳቸውን ለማስተማማት የሚጥሩ ኃይሎች አሉና የእነዚህ ኃይሎች የሥራ ውጤት ነው። ዞሮ ዞሮ ግን አሁንም ቢሆን ህብረተሰቡንና ለውጥ ፈላጊውን ኃይል በማቀናጀትና በማጠናከር በማስተማራት ነገር በማክሸፍ ይበልጥ አስተማማኝ የሆነ ነገር መፍጠር እንችላለን ነው ምለውና ለውጡ በዚህ መልኩ ሊደናቀፍ ሊመለስ ወይም ደግሞ እንቅፋት ሊፈጥሩ አይችልም። ዛሬም ትናንትም ትናንት ወዲያም እየሰራናቸው የህዝብ ለህዝብ ስራዎች አሉ፣ እየዞር በተለያየ መንገድ የምናካሄደው እንቅስቃሴ አለ። ያ እያሳየን ያለ ነገር የበለጠ ለውጡ ወደፊት እንዲያውም ለመጠናከር የሚያስችል ሁኔታ ሊኖር እንደሚችል ነው የተገነዘብነው። ብዙ የኦሮሞ ወገኖቻችንም የአማራ ወገኖቻችንም አነጋግረናል። በነበረው ግጭትም የህዝቡ ሁኔታ ምን እንደነበረ ተረድተናል። ብዙ አካባቢ የሚገርማችሁ የግጭቱ ያለበት አካባቢ የሚ ኖሩ ለምሳሌ የኦሮሞ ተወላጅ ቀበሌዎች ሌላ ከጀርባ ይመጡ የነበሩትን ተዋቅተው መልሰዋቸዋል። የት ነው የምትሄዱት? እናንተ እነማን ናችሁ? እኛ እኮ ከአማራ ህዝብ ጋር ተደባልቀን የምንኖር የነርንና ወደፊትም አብረን ያለንን እና እኛን ሳትጨርሱ ወደዛ መሻገር አትችሉም ብለው በውጌ የመለሷቸው ሶስትና አራት ቀበሌዎች አሉና እንዲህ አይነት ነገር ነው አሁን እየሰማን ያለ ነው። ስለዚህ የህዝብ ጉዳይ ስላልሆነ የቡድኖች ጉዳይ ስለሆነ ብዙ በለውጡ ላይ ችግር ያመጣል እያለ አስብም። እሺ አመሰግናለሁ። ቀጣይ ጥያቄ ያስከትላለሁ። አድማጭ ደውለው በስልክ ካስቀመጡልን ጥያቄዎች አንዱን ላሰማውት። ሀሎ ቪዎች እንደምናችሁ? ጤና ስትልኝ። ደረጀ እባላለሁ። የምደውለው ከካናዳ ካልጋሪ ከተማ ነው። ጥያቄን ማቅረብ የምፈልገው ለአቶ አበበ ገረሱ የኦሮሚያ ክልል የፀጥታ ጉዳዮች ኃላፊ ነው። አንደኛ ጥያቄ ምንድን ነው ኦነግ ከአስመራ ወደ ኢትዮጵያ ከመመለሱ በፊት የኦሮሚያ ክልል ባለስልጣናቶች ናቸው በተደጋጋሚ ሄደው ሲያነጋግሩት የነበረው። በዚያም ምክንያት እነሱ እንደሚሉት ጦር መሳሪያቸውን ጥለው ነው የመጡት። ነገር ግን ብዙዎቹ የጦር መሳሪያ የታጠቁ ናቸው በአሁኑ ሰዓት እና መጀመሪያ ከአስመራ ከመምጣቱ በፊት ኦነግ መደራደር ያለበት ከማን ጋር ነው ይላሉ። ኦነግ በተለያዩ አካባቢዎች ችግር እየፈጠረ ነው። ስለዚህ መደራደር የነበረበት ከኢትዮጵያ መንግስት ጋር ነው እንጂ ከአንድ ክልል ጋር መሆን አልነበረበትም። በዚህ ጉዳይ እርሶ ምን ይላሉ? አሁንስ እዚህም እዚያም ለተፈጠረው ችግር ሰበቡ ማን ነው ይላሉ? የጦር መሳሪያ በኢትዮጵያ የታጠቁ ኃይሎች እንዳሉ ቢታወቅም፣ ሆነ ግን በተደጋጋሚ ስሙ እየተነሳ የመንግስት ቸልተኝነት ቸልተኝነት እንዳለ ሆኖ ክልሉም ቸልተኝነት ይታይበታልና እርሶ በዚህ ዙሪያ ምን ይላሉ? አመሰግናለሁ። ጊዜ ይስጥልኝ። አቶ ደረጀን እናመሰግናለን ለጥያቄያቸው። ኮሎኔል አበበ፣ በዚህ በአቶ ደረጀ ጥያቄ ላይ ሌላ በብዛት የሚነሳው ነገር ምንድን ነው? የኦሮሞ ነጻነት ግንባር ሀገር ውስጥ ከገባ በኋላ ነው አቅሙን አካብቶ ተጨማሪ ታጣቂዎችን አደራጅቶ አገር ውስጥ እየተንሰራፋ ያለው፣ መንግስት ደግሞ በወገንተኝነት እርምጃ አልወሰደም የሚል ነው። በአማራ ክልልም የሚከሰሱ አሉ ግን ይሄንን ተጨባጭ አድርገው ያስረዱን። እኔ እንግዲህ የእውነት ትግል የቆየ ትግል ነው። ያንን ታሪክ እንዳለ ትቼ አሁን የተደረገው ነገር የለውጡ አካል የነበሩት እነ ዶክተር አብይ እነ ዶክተር ለማ፣ ሌሎችም ከአማራም፣ ከተለያዩ ብሔሮች ለውጥ አካሎች ብዙ አመራሮች ነበሩ። ከአራቱም ድርጅቶችም ከአጋር ድርጅቶችም ለውጡን ደግፎ መስዋዕትነት የተከፈሉ የታሰሩ ብዙዎች አሉ። በአመራር ደረጃም የምናውቀው ለውጡን እሙን ለማድረግና እቺን ሀገር ሰላማዊ የፖለቲካ ሽግግር እንዲኖር ማንም ሰው በሀሳቡ እንዳይታሰር እንዳይከለከል፣ መጀመሪያ የጠፋውን የፖለቲካ ምህዳር ማስፋት የግድላል የሚል እነዚህ የላዊት ታጋዮች የወሰኑት ውሳኔ ነው። ወደ ሀገራቸው ገብቶ እንኳን መታገል የማይችሉ ኤብን አንዳንዱ እንኳን ሀገር ውስጥ ለመግባት አፍሪካ ውስጥ እንኳን ለማለፍ ኢትዮጵያን የምትደግፋቸው ሀገር ውስጥ እንኳን ለመንቀሳቀስ የማይችሉ ኢትዮጵያውያን ወገኖቻችን ኦነግንም ጨምሮ፣ ሌሎችም ታጣቂ ወይም ተቃዋሚ ኃይሎች ግንቦት ሰባት የተለያዩ አሸባሪ የተባሉት እነዚህ ድርጅቶች ይነሲ ምዛም ታግለዋልና አሁን የሽብርተኝነት አዋጂ ተነስቶላቸው ወደ ሀገር ቤት ገብቶ በሰላማዊ መንገድ እንዲታገሉ ታጣቂዎች ወደ ሀገር ቤት ሲመለሱ የአማራ የነበሩት እዚያው በአማራ ክልል እንዲቻሉ፣ የትግራይ የነበሩት ደሚት ብዙ ሰራዊት ነበረው ወደ አዲስ አበባ አልመጡም፣ እዚያው እንዲቻሉ እና አንዳንድ ሁኔታዎች እንዲመቻችላቸው፣ የኦሮሞም የነበሩት ወደ ኦሮሚያ መጥቶ ሁኔታዎች እንዲመቻችላቸው፣ ክልሎች እንዲችሏቸው፣ ማዕከላዊ መንግስት የፌዴራል መንግስት በዚህ ላይ ጊዜው እንዳያጠፋ የምግብ ነገር ክልሎች እንዲያደርጉ ነው መንግስት አስቦ ያደረገው እንጂ ለኦነግ ተብሎ እነ ዶክተር አብይ ኦሮሞ ስለሆኑ ኦነግን ደግፎ ያደረጉት አንድም ነገር የለም። ከግንቦት ሰባት በላይ አላደረጉለትም። ከደሚት በላይ አላደረጉለትም። ከሌሎችም ድርጅቶች በላይ ከኦንልፍም በላይ አላደረጉለትም። ኦንልፍ ወይ ኦጋድን ነፃ አውጪ ታቢያዎችም ሲመለሱ ወደ ኦጋድን እንጂ የተመለሱት ወደ አዲስ አበባ አይደለም። ግንቦት ሰባትም የተመለሱት ወደ አማራ እንጂ ወደ አዲስ አበባ አይደለም። ስለዚህ ይሄ በዚህ በቀናነት ታስቦ ኦነግም ቢሆን ለአምሳ አመት ታግለዋል በሰላማዊ መንገድ እንዲታገል ታስቦ እንጂ ከምንም አይነት ወገንተኝነት አይደለም። ኦነግ እንደ መልካም አጋጣሚ ወስዶ ስጥቅ በሰላማዊ መንገድ ታገል የተባለውን ወደ ጎን በመተው ስርአት ወጣቶችን በማደራጀት መሬት ታገኛላችሁ፣ ቤት ታገኛላችሁ ብሎ ወጣቶችን በማታለል ዳቃዎች ማሰልጠን ጀመረ። ይሄን ሰው ተብሎ እንግዲህ ትናንትና አስገብቶ ዛሬ ውጊያ ውስጥ መግባት ያው ከትናንትናው ስርዓት የተለየ ባለመሆኑ በትግስት እያየ ህዝቡንም እያወያየ የኦነግንም ድርጊት ለህዝብ እያጋለጠ መጨረሻ ላይ ኦነግ የማይቀበል መሆኑን ሳውቅ እርምጃ ወስዶበታል። ስለዚህ የኦነግ ሰራዊት ተመጥተዋል፣ ተበታትነዋል። በሽንግልና የተመለሰው ተመለሰ፣ ያልተመለሰው ደግሞ በኦፕሬሽን እየተያዘ እየተመነቀረ ያለበት ሁኔታ እንጂ ምንም አይነት ለኦነግ ወገንተኝነት አንድም የመንግስት አካላት የፌዴራልም ይሁን የክልል እንደሌለ በጣም አሳምሬ መናገር ይፈልጋለሁ። እሺ፣ አመሰግናለሁ። መስመር ላይ አንድ አድማጭ አሉ፣ ያዳምጣሉ። አዎ፣ ይሰማለሁ። አቶ ፈረደ ኖት ከአትላንታ። እሺ። እሺ አቶ ፈረደ እኔ አሁን ከመለሱት መልስ ጋር ተንተርሼ ኦነግ እንደ ማንኛውም ድርጅት ምንም አይነት እገዛ አልተደረገለትም፣ እንደ ማንኛዎቹም ተቃዋሚ የፖለቲካ ድርጅቶች በሰላማዊ መንገድ ገብቶ ነው እንዲታገል የተደረገው እገዛ አልተደረገለትም። እንደ እኔ ግን የተለየ ሀሳብ ነው ያለኝ። ለምንድን ነው የክልሉ መንግስት እሽሩሩ የሚለው? በተጨባጭ ባለፉት ሁለት ሶስት ሳምንታት ነጆ ላይ የተወሰደውን ተግባር ማወቅ እንችላለን። አምስት ሰው ገድለው ሬሳቸውን ነው ያቃጠሉት። ከአሁን በፊት 17 18 ባንክ ተዘርፎ ምንም ስለዚያ የተሰጠ መግለጫ የለም። ሰዎቹም ለህግ አልቀረቡም። መንግስትም በዚህ ላይ የወሰደው አፋጣኝ እርምጃ የለም። አሁንም አጋጣሚ አካባቢውን እንደሚያውቅ ሰው ግንቢ፣ ነጆ፣ ደምቢደሎ፣ ግዳሜ፣ የአሶስ አዋሳኝ አካባቢዎች አሁንም ችግር እንዳለ ነው የሚወራው እና የሚሰማው አጋጣሚ ያን አካባቢ በደንብ አውቀዋለሁ፣ የተማርኩበት ያደግኩበት ነው። እኔ አማራ ክልል ተወላጅ ብሆንም አሁንም እዛ አካባቢ ያለው የመስተዳደር አካላት ጭምር ሳይቀር ከኦነግ ታጣቂ ጋራ ይገናኛል፣ ኢንፎርሜሽን ይለዋወጣሉ። እዛ አካባቢ 55 ሰፈራ ጣቢያ አለ። አፎስ አካባቢ እዛ አካባቢ ሰርገው የገቡ አሁንም ቤንሻንጉል አካባቢ ችግር እየፈጠሩ ነው። መንግስት ኃይ እያላቸው አይደለም። አማራ ክልል ላይ የተደረገውን ነገር በኋላ ወደ አማራ ክልል የሚመጣ ሆኖ መንግስት ኢንፎርሜሽን እየተሰጠው ታጣቂ እንደገባ እየታወቀ አሁን መከላከያም ሌላ አቋም፣ የሰሜን ሸዋ አስተዳዳሪ ሌላ አቋም፣ የከሚሴ አስተዳደር ሌላ አቋም፣ የክልሉ መንግስት ሌላ አቋም፣ አራት አይነት አቋም ለመገናኛ ብዙኃን መግለጫ የሚሰጥበት ደረጃ ነው እየተሰጠ ነው። የኦነግ ኃላፊዎች አዲስ አበባ ቁጭ ብለው በምንም ተአምር በመንግስት በኩል የተሰጣቸው ማስጠንቀቂያም እርምጃም የለም። ኦነግን የሚደግፉ አክቲቪስቶች አዲስ አበባ ላይ ታጅበው ይሄዳሉ፣ በመሳሪያ በፖሊስ በመከላከያ ሌላው አርሶ አደርግን እየሞተ ነው ያለውና እኔ አሁንም የክልሉ መንግስት የኦሮሞን ህዝብ ፈርቶ ይሁን ወይም ደግሞ የኦነግን አላማ አስፈጻሚ ይሁን አንዳንዱ አካባቢ እንደውም ስጋት አለኝ እንደዛ ያደርጋሉ የሚል በዚህ መንገድ ክልሉ በደንብ ምላሽ መስጠት መስጠት አለበት የሚል ነገር አለ ከታች ጀምሮ እስከ ላይ ድረስ። እኔ ኦፒዲዮስ እራሳቸውን ማጥራት አለባቸው። ኤዲ አሁን የተቋቋመው የኦሮሞ ድርጅት ራሱ ማጥራት አለበት። እዛ ላይ ችግር አለ የሚል ነገር አለኝ። ይሄን ቢመልሱልኝ አመሰግናለሁ። ኮሎኔል አለበል አማረ እስቲ እዚህ ላይ እርሶም ያው አብሮ እንደሚሰራ አንድ ሀይል መልስ ሊሰጡበት ይችላሉ። ከዛ በኋላ የሚጨምሩት ካለ ደግሞ ለኮሎኔል አበበ ገረሱ መስመር እንለቃለን። ኦሮሞ ነጻነት ግንባር ኦነግ ያው እንደ ማንኛውም ተቃዋሚ ድርጅት በሰላም መንገድ ለመታገል ወደ ሀገር ውስጥ መግባቱን ሁላችንም እናውቃለን። በገባ በኋላ የተለያዩ ችግሮችንም በመፍጠር ላይ እንደነበረ እና በዛም በፈጠረባቸው አካባቢዎች ሁሉ ያው መንግስት አስፈላጊ ብቻ በመውሰድ እና በመግለጫም ጭምር መልክ እንዲይዝ ለማድረግ ጥረት እንዳደረገ አቃለው ዴፓም፣ የኦሮሞ ዲሞክራቲክ ፓርቲም ገዢ ፓርቲ ነው ካሉት የኢህአዴግ አራት ብሔራዊ ድርጅቶች አንዱ ነው። በአጠቃላይ በአገር ደረጃ ሰላምና መረጋጋት ለመሰን በሚደረጉት ጥረቶች እና እንቅስቃሴዎች ያው የበኩሉን ድርሻ የሚወጣ ድርጅት ነው። እኛም እዚህ ኮሚቴ ውስጥ ለምናደርገው ነገር ሁሉ የኦሮሞ ዴሞክራቲክ ፓርቲ አስፈላጊውን እገዛና ትብብር በማድረግ ላይ የሚገኝ ድርጅት ነው። ስለዚህ በኦዴፓ በኩል ምንም አይነት ችግር እንደሌለ እና በተለይ ደግሞ ከድርጅቱ ኦዴፓ ጋርም በቅርበት ነገሮችን እየተመካከሩ እንደሚሰሩ እናውቃለን። ስለዚህ በዚህ መልኩ ለመለስ ይቻላል። ኦሮሞ ውስጥ በልዩ ልዩ አካባቢዎች በባንክም፣ በምንም በምንም ለሚያደርገው እንቅስቃሴ ከኔ ክልል ውጭ ስለሆነ በዚህ በኩል ኮሮኔል አበበ ሊሄድበት ይችላል። እሺ፣ እዚህ ባለው ሁኔታ መግለጫዎች ተቀያየሩ የሚለው ነገር ሊቀያየሩ ይችላሉ። ምክንያቱም ሁላችንም በአንድ ደረጃ ላይ ስላልሆን እና ነገሮችን በተለያየም መልኩ የመመልከትን ሁኔታ ሊኖር ስለሚችል እንደዚህ አይነት ነገሮች ቢኖሩ፣ እኔ ግን እንደ ክልል ሁኔታዎችን በቅርስ ከተከታተልኩት ድረስ አንድ ኃይል ይህን እንቅስቃሴ ውስጥ የሚሳተፍ እንቅስቃሴውን የሚያስተባብር እንዳለ ግልጽ የሆነ እምነት አለኝ። የሀይል ማነው የሚለው እንዳልኩት አሁን ውከሌ ነው ውከሌ ነው ከማለት ይልቅ በደንብ አረጋግጦ ምክንያቱም ይሄ የህግም ጉዳይ ስለሚያስከትል በህግም ተጠያቂነትም ስለሚያመጣ ለእኔ ሳይሆን ለዛ አካል ማለት ነው ወንጀሉን ለፈጸመውና ላስፈጸመው አካል በሚገባ በማስረጃ ተረጋግጦ ቢገለጽ የበለጠ ማን መሆኑ የተሻለ ይሆናል በሚል እምነትና እሳቤ ነው። ለዚ አንድ ኃይል አለ ምክንያቱም ከነበረው የተኩስም የግጭትም የጠቅላላ ባህሪ እና ቀደም ብሎም ብዙ ማስረጃዎችም ለመሰብሰብ ስለተሞከረ እነዚህን ሁሉ በማጠናከር መጨረሻ ያከሌ ነው ብለን ያን አካል ደግሞ ተጠያቄ ማለት ስላለብን ማለት ነው እና በዚህ መልኩ ለመስራት በማሰብ ነው እንጂ ኦነግን በመፍራት ወይም ደግሞ ህዝቡን በመፍራት አይደለም። እናውቀዋለን፣ ምን እንደነበረ። ህዝቡም ደግሞ በትክክለኛ መስመር የሚጓዝ ህዝብ እንጂ በማንም እንትን የሚዋልል ወይም ደግሞ የሚሳብ እና የሚሳሳብ ህዝብ አይደለም፣ የአማራም የኦሮሞም ህዝብ ስለዚህ ከእንደዚህ አይነት ነገሮች በመነጨ የምናደርገው ነገር መሆኑን መታሰብ አለብን። በአጠቃላይ ቆይታችን ባለፉት ሶስት አራትና አምስት ቀናት ውስጥ ከነበሩት ሁኔታዎች አንጻር ሁላችንም የየራሳችን ስሜቶች በጣም የከረሩበት ሁኔታ ነበሩ። ከዚያ አኳያ በመነሳት አንድ የማይመስሉ መግለጫዎች ሰጥተው ሊሆኑ ይችላሉ። የሚለያዩን መስሎ አይሰምኝም። እኔ በይዘት የበለጠ ደግሞ በሚቀጥሉት ጥቂት ቀናት ውስጥ ነገሩን ሁሉ ይፋ እናደርጋለን። እሺ። አመሰግናለሁ። አመሰግናለሁ። ኮሎኔል አበበ ባንክ አስራ ስምንት ባንክ ተዘርፎ ገንዘቡ ይመለስ አይመለስ የሚታወቅ ነገር የለም። በወለጋ አካባቢ ህዝቡ በኮማንድ ፖስት ነው የሚኖረው። ምንድን ነው እዛ ጋ ያለው አጠር አድርገው ቢመልሱልን? ጠያቂውም እንዳቀረቡት ማለት ነው። እንግዲህ ኦነግ መልካም አጋጣሚዎችን እዛን ጊዜ ነጻ እንቅስቃሴን ተጠቅሞ መጀመሪያ ራሱን ለማደራጀት የሞከረው ምዕራብ ወለጋ ቀለም ወለጋ አካባቢ ነው። እዛ ተሳቅሰዋል። ሰላም እንደሌለ ነገር አስመስሎ መንገድ መዝጋት ምናምኖች ነገር ተፈጥረዋል። ያ እንግዲህ መንግስት በትዕግስት አስተውሎ ይሄ ሀይል ይሄ ነገር ስለማያዋጣ ለህዝባችንም ለሀገራችንም ለኦሮሞም ህዝብ ጭምር ይሄ ህውከትና መንገድ በመዝጋት ሰውን በመግደል የሚመጣ ለውጥ የለምና ማሸነፍም ስለማይቻል ዶክተር አብይ ደጋግሞ የሚናገሩት በሀሳብ ነው ማሸነፍ የምንችለው እንጂ በመሳሪያ ፋሙዝ ወንድም ወንድሙ ገለው አይደለም ብሎ ስናገሩ እንደቆዩ ከዛ ኦነግ ይሄንን ጆሮ ዳባ ልበስ ብሎ በዚህ በወለጋ በኩል ብዙ እንቅስቃሴዎችን አድርገዋል። ወንድሜ እንደ ጠየቁት አይደለም ኦነግ የገደለው ያፈናቀለው ብዙም የኦሮሞ ወገኖቹን ነው። በምዕራብ ወለጋም በምስራቅ ወለጋም የኦዲቲ ታጋዮች የኦሮሚያ ክልል ፖሊስ መስዋዕትነት ከፍሏል ከማንም በላይ የኦዲፒ ታቢያዎች፣ ካድሬዎች፣ አስተዳደሮች ብዙ መስዋዕትነት ከፍሏል። መስዋዕትነቱን የከፈሉት ደግሞ ለሰላም ሲባል እቺ ሀገር በሰላም በሰላማዊ ሽግግር መንግስት እንዲመጣ እንጂ በአፈሞት ብቻ ሰዎች ወደ ስልጣን እንዳይመጡ ለሰላም ሲባል ብዙ መስዋዕትነት ተከፍለዋል። በአሶሳና በቤንሻንጉልና በኦሮሞ መካከል ሲደረግ የነበረው ግጭት ኦነግም አለበት፣ ሌላም ሀይል አለበት እጅ አለባቸው። ቅድም እንደተናገርኩት ኢትዮጵያ ለእኛ ካልሆነች ትጥፋ የሚሉ ሀይሎች በሙሉ ተሳትፎበታል። አሁን እሱ ወደ ቦታ ተመልሶ ከትላንትና በስታ በተከበሩ ለማ መገርሳ የሚመራ የኦሮሚያ ክልላዊ መንግስት ካቢኔ አሶሳ ሄዶ በኒሻንጉል ጉሙዝ ጋር ወንድማዊ ውይይት አድርጎ ወደፊት ይሄ ህዝብ አብሮ መቀጠል እንዳለበት፣ እንዴት ደግሞ በጋራ ልማት በጋራ ሰላም መሳተፍ እንዳለባቸው ተወያይቶ በሰላም ነው የተለያዩት። አሁን ወደ ሰላማዊ ሁኔታ የተመለሰበት ቀጠና ስለሆነ የወንድሙ ኢንፎርሜሽን በአሶሳ በኩል ስጋት አለ ያለው ስህተት ይመስለኛል። አንድ በኢሜይል የመጣልኝን ጥያቄ ላቅርብና ለኮሎኔል አለበል አማረ ነው የላከው። ከአማራ ክልል ኦሮሚያ ዞን ከሚሴ አቶ ሙሳ ሀባ፣ መንግስት ዲሞክራሲያዊ ምህዳሩን ለማስፋት እየሰራው ነው ይላል። በአማራ ክልል ግን የመደራጀትና የመሰብሰብ መብት እሳቸው መንጋ ነው የሚሉት በመንጋ ፖለቲካ እየታፈነ ነው። ማሳያ ብለው ባለፈው ወር በአርበኞች ግንቦት ሰባት በባህር ዳር ከተማ በተጠራ ስብሰባ የታደሙ ሰዎች ላይ የተደረገው አደናቃፊ ድርጊት እንዲሁም በደሴ ከተማ በወሎ ማህበረሰብ ምስረታ ላይ የተደረገ ኢሰብዓዊ ድርጊት እንደ ምሳሌ ይጠቀሳል ይሉና አንደኛ በኦሮሞ ዞን ደዌ ሀረዋ ግጭቱ በተፈጠረ ቦታ ምንም የሰላም ችግር ሳይኖር የልዩ ኃይልን ካምፕ መክፈት ለምንድ ነው ያስፈለገው ሁለተኛ በህጋዊ መንገድ የታጠቀ ህዝብ ላይ ልዩ ኃይል መሳሪያ መክፈት የሞከረው ለምንድን ነው ይሉና አብን የተባለ ድርጅትን ባይታጠቅም ቀስቃሽ ኃይል ነው ጥላቻን የሚዘራ ኃይል ነው የአማራ ክልል ባለስልጣናት ይፈሩታል የሚል አስቀምጠዋል። አቶ ሙሳ ሀባ ሶስት አራት ጥያቄዎች ናቸው። ጠቅልላ አድርጌ ልመልስ ከጊዜ አንጻር እ አብንን በሚመለከት ቀስቃሽ ነው የአማራ ክልል መንግስት ይሰራዋል የሚለው የመጨረሻው ጥያቄ በዛ መል አላቅም። አብን ያው እንደ ማንኛውም የፖለቲካ ድርጅት በኢትዮጵያ ህገ መንግስት መሰረት ተመዝግቦ በሰላማዊ መንገድ ለመታገል የወሰነ ድርጅት ነው። ስለዚህ እስካሁን ባለው ሁኔታም በመንግስትም በኩል በምርጫ ቦርድም በኩል ያለው እውቅና ይሄ ነው። ማንኛውም የፖለቲካ ድርጅት የራሱን ደጋፊ ለማሰባሰብና የራሱን መርህ ለማስረጽ እንደሚደረገ ሁሉ እንግዲህ አብንም በደጋፊዎቹ እና በመሳሰሉት ነገሮች የራሱ ጠንከር ያለ እንቅስቃሴ ሊያደርግ ይችላል። ያን የማድረግ ደግሞ ያው ህገ መንግስታዊ መብት ስላለው ከዚህ በዘለለ በቀስቃሽነት ወይም በሌላ መንገድ ህክምና ውቀ ድርጅት አይደለም። ሁለተኛ አማራ መንግስት ይፈራዋል የሚለው ነገርም ይሄ በጣም ስህተት ነው የአማራ ብሔራዊ ክልላዊ መንግስት ያው የራሱ የታጠቀም የፖለቲካ ስልጣንም ያለው ሀይል ነው በክልሉም ይሁን ከክልሉ ውጭ የሚንቀሳቀሱ የፖለቲካ ድርጅቶችን በፍራቻ ሳይሆን በአጋርነትና በተባባሪነት የሚያይ መንግስት ነው በተለይ አሁን ያለው መንግስት ማለት ነው እና አሁን ያለው ገዥ ፓርቲ በተለይ የአማራ ድርጅቶችን ለአማራ ብሔርተኝነት እና ለአማራ መብትና ጥቅም እና ለኢትዮጵያ አንድነት እስከታገሉ እና እስከቆሙ ድረስ በመልካም መልኩ የሚያይ ድርጅት መሆኑን ነው የምናውቀው። እንደ መንግስትም እንደ እንደ ድርጅትም ከዚህ የተለየ የሚታወቅ ነገር የለውም። ሁለተኛ ያስረዳው የአረዋ ላይ ካምፕ ለምን ተመሰረተ የሚለው ያ የክልሉ መንግስት መብት ይመስለኛል፣ ወይም ደግሞ ሀሳብ ይመስለኛል። የክልሉ መንግስት በክልሉ ውስጥ ባሉ በየትኛውም አካባቢ የጸጥታ ስጋት ይኖራል ብሎ በሚያስባቸው ወይም ደግሞ ስራዊቱም ቢሆን ለረፍት መስፈር አለበት ብሎ በሚያስባቸው ቦታዎች ሁሉ የጸጥታ ኃይሉን የማስቀመጥና የማስፈር መብት አለው። ይህንኑ መሰረት በማድረግ የተቀመጠ ሰራዊት አስተፋፈር ነው። ከዚህ በላይ የተለየ ምንም አይነት ተልእኮ፣ ምንም አይነት ፍላጎትም የለውም። ሁለተኛ እነዚህ የዲሞክራሲ መብቶች ታፍነዋል በአማራ ክልል የሚለው ነገር ወይም ደግሞ ምቹ ሁኔት አልተፈጠረም የሚለው ነገር እሱም ቢሆን ትክክል አይደለም። ነጻነት አለ። ነጻነት ካለ ድረስ ደግሞ እያንዳንዱ የፖለቲካ ፓርቲ ወይም ድርጅት የየራሱን ዓላማ ለማስረጽ እና ደጋፊዎቹን ለማ ለማብዛት ሲል የሚያደርገው እንቅስቃሴ ይኖራል። ያ እንቅስቃሴ መረን ለቆ ህገወጥ እስካልሆነ ድረስ ችግር አለው ብዬ አላምንም። መረን በለቀቀ ጊዜ ደግሞ ያው ህግ አለ፣ በህግ አግባብ ሊጠየቅ ይችላል። በህግ ደግሞ ማንም አካል ሊጠይቅ ይችላል። መንግስት ብቻ አይደለም። አንድ ፓርቲ ሌላ ፓርቲ ወይም ደግሞ አንድ አካባቢ ሌላ ላይ ተጽዕኖ አረፈብኝ የሚል አካል መክሰፍ ይችላል፣ በማንኛውም የፍትህ አካል ማለት ነው። ስለዚህ ያም እድልና መብት ስላለ ይሄንን ማድረግ የሚቻል አይመስለኝም። የደሴም ሆነ የባህር ዳር ላይ የተደረገው ነገር እንግዲህ አንድ የፖለቲካ እንቅስቃሴ ህዝብ በብዛት ካልፈለገው ይሄንኑ መብቱን ማሳየት የተጠቀመበት ነገር ነው እንጂ ያን ያክል ሁለቱም አካባቢ በህገወጥነት ወይም ደግሞ አፋኝነት የሚታዩና የሚገለጹ ክስተቶች አይደሉም ብዬ ነው የማስበው። አመሰግናለሁ። እሺ፣ አመሰግናለሁ። አሁን እስቲ በድምጽ ደውለው ስልካችን ላይ ያስቀመጡትን አንዱን ላሰማሁት። ስለ መሳሪያ ነው። አገር ውስጥ የመሳሪያ ብዛት እንዳለ እና እንደ ክልል ጸጥታ አስጠባቂዎች እናንተ ይመለከታችኋል ይላሉ። ሰላም ቪኦኤ እንደምን አላችሁ። ስዩም ማስባህኔ ከቨርጂኒያ ጥያቄ ለመጠየቅ ነው የመንግስት ባለስልጣናትን ብዙ ጊዜ ኢትዮጵያ ውስጥ ወንጀል ማለትም መሳሪያ ማዘዋወር፣ ገንዘብ ማሸሽ፣ ከሀገር ማውጣት፣ ማስገባት፣ ደኖችን ማቃጠል፣ ሰዎችን ማፈናቀል፣ ይሄ ሁሉ ይደርሳል እና ይህንን አንድ መንግስት፣ በሁለት እግሩ የቆመ መንግስት ለምንድን ነው በየአካባቢያችሁ ስር መሰረቱን አውጥታችሁ ለህዝብ ይፋ አድርጋችሁ እርምጃ መውሰድ ያቃታችሁ ወይም ደግሞ የሚያደርሰውን አካል ስሙን መጥራት የተሳቀቃችሁት ለውጡን የማይደግፉ አንድ ኮርነር ላይ ቁጭ ብለው ይህንን ጉዳይ ሲያገላብጡ የከረማሉና ለምንድን ነው ይህን ማውጣት የሰራችሁ? ጥያቄ ይሄ ነው። አመሰግናለሁ። አድማጮች፣ ሰዓታችን በመጠናቀቁ እዚህ ላይ ለማቆም እንገደዳለን። ለዛሬ ኮሎኔል አለበልና ኮሎኔል አበበን እናመሰግናለን። ሳምንት ለአቶ ስዩ ማጽባህና ለሌሎችም አድማጮቻችን ጥያቄዎች የሚሰጡትን መልስ ይዘን እንመለሳለን። ስላዳመጣችሁን እናመሰግናለን መሰግናለን ትዝታ በላቸው ነኝ።